ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ግዜር ነን። ጋቢና ቪኦኤ አስገባችሁ የጋቢና ቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። በሳምንቱ የተከናወኑ አበይት ዘገባዎችን ይዘንላችኋል። መስታወት አድራጋውኔ ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ። አስረኛው የኢትዮጵያ የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ድርጅታዊ ጉባኤ ተጀምሯል። የዚህ ጉባኤ ዋናው አላማ የባለፉት ሁለት ዓመታት የፖለቲካና ድርጅት ስራዎች የሚገምዙ ነው። እንዲሁም የመንግስት ስራዎች አስተዋጥም የሚገምዙ ነው። ለሚቀጥሉት ሁለት ዓመታት ድርጅቱን የሚመሩ ማዕከላዊ ኮሚቴንና የድርጅቱን ሊቀመንበርና ምክትል ሊቀመንበር እንደሚመርጥ ነው የሚጠበቀው። የክልሉ ፕሬዚዳንት አቶ ሚሊየን ማቲያስ ናቸው። ዝርዝሩን ይዘናል። በሌላ ዜናችን ደግሞ የተባበሩት መንግስታት ድርጅት ሰባ ሶስተኛ ጠቅላላ ጉባኤ በኒውዮርክ እንደቀጠለ ነው። አስ ኢምፐረር ኃይለ ሥላሴ ኦፍ ኢትዮጵያ ስቴትድ ኢን ሂዝ አድረስ ቱ ዘ ጄነራል አሰምብሊ ኢን ኦክቶበር ናይንቲን ሲክስቲ ትሪ የኢትዮጵያ ንጉሥ ኃይለ ሥላሴ በ1956 ዓ ም ለጠቅላላ ጉባኤው ባደረጉት ንግግር የተባበሩት መንግሥታት ድርጅት የሰው ልጅን ዕጹብ ድንቅ የሆኑ ጥማቶችና ፍላጎቶች ያቀፈ እንደሆነ ተናግረው ነበር። ዝርዝሩንም ይዘናል። እንዲሁም በሌላ ዘገባ የፌዴራል ጠቅላይ አቃቢ ሕግ በጠቅላይ ሚኒስትር አብይ አህመድ ላይ ጉዳት ለማድረስ ያለመ ጥቃት ፈጽመዋል ያላቸውን አምስት ሰዎች በሽብር የወንጀል ድርጊት ክስ መስርቶባቸዋል። ሙሉ ዘገባውን ይዘናል። በቤንሻንጉል ጉሙዝ ክልል አራት የከማሼ ዞን አመራሮች በታጣቂዎች መገደላቸውን የክልሉ መንግስት አስታውቋል። ይህን ተከትሎም ግጭት ተቀስቅሷል። በጂንቢ መካከል በተለምዶ ወደ ከማሸ መገንጠያ ተብሎ በሚጠራው አካባቢ ላይ የታጠቁ ኃይሎች በከፈቱት ተኩስ የወረዳ አመራሮቻችን እንዲሁም የታጣ በአጠቃላይ አመራሮች ላይ የህይወት እልፈት ገጥሟል የአካል ጉዳት የደረሰባቸውም አሉ የንብረት ውድመትም ገጥሟል እንግዲህ እንደሚታወቀው የ የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቢሮ ኃላፊ አቶ ዘላለም ጀተማ ናቸው ይዘናቸዋል ሁሉንም ከዝግጅቶቻችን ታገኙታላችሁ ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ ጋቢና ቪኦኤ ስስ ወደ መጀመሪያው ዘገባችን የምናልፈው አስረኛው የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደኢሕዴን ድርጅታዊ ጉባኤ ተጀምሯል። የክልሉ ፕሬዚዳንት አቶ ሚሊየን ማትያሳ አጠር ያለ ማብራሪያ ሰጥተውናል። ጉባኤው መች የትና ለምን ያህል ቀናት እንደሚካሄድ በመዘርዘር ይጀምራሉ። ባልደረባችን ሰለሞን ክፍሌን ያነጋግራቸው በሐዋሳ ከተማ ላይ ነው ጉባኤው እየተካሄደ ያለው። ይህ ጉባኤ እንደተጠናቀቀ የኢህአዴግ ጉባኤ እዚህ ሐዋሳ ስለሚቀጥል የኢህአዴግ ጉባኤ ከመካሄዱ በፊት የደደን ጉባኤ በሚቀጥሉት ሁለት ሶስት ቀናት ይጠናቀቃሉ ተብሎ ነው የሚጠበቀው። ከዚህ ጉባኤ ምን ይጠበቃል? በተለይ ከወቅቱ የሀገሪቱ የፖለቲካ ሁኔታ አንፃር። የዚህ ጉባኤ ዋናው ዓላማ የባለፉት ሁለት ዓመታት የፖለቲካና የድርጅት ድርጅት ስራዎችን ገምግሞ ነው። እንዲሁም የመንግስት ስራዎች አስተጣጥምንም ገምግሞ ነው ለሚቀጥሉት ሁለት አመታት ድርጅቱን የሚመሩ ማዕከላይ ኮሚቴንና የድርጅቱን ሊቀመንበርና ምክትል ሊቀ መንበር እንደሚመርጥ ነው የሚጠበቀው። ሁኔታ ጋር ተያይዞ ያው የክልሉንም የሀገሪቱንም የፖለቲካና ቀጣይ የለውጥ ሂደቱን እንደሚመለከት ጉባኤተኛው ገምግሞ፣ አሁን የተጀመረው የለውጥ ሂደት የሚቀጥልበትን ሁኔታ ጭምር የጋራ አቋም የሚያዝበት ጉባኤ እንደሚሆን ነው የሚጠበቀው እና ዛሬ ላይ የተጀመረው ጉባኤ በአጠቃላይ በክልሉ የነበሩ ያለፉት ሁለት አመታት ያሉ አፈራደኞችን በማየት ቀጣይ አቅጣጫዎችን ጭምር እንደሚያስገምጥ ነው የሚጠበቀው። እንዳሉት የእናንተን አጠናቃችሁ ኢህአዴግ ከሚያደርገው ጠቅላላ ጉባኤ ስምን ይጠበቃል። በእናንተ ግምት በዚህ ላይ ያለውትን አስተያየት ከሰጡኝ አበቃል። አደርጋለሁ የኢህአዴግ ጉባኤ አስተናጋጅ እንደመሆናችን መጠን የኢህአዴግ ጉባኤም በተሳካ መልኩ ለማስኬድ ያው ዝግጅቶቻችንን ጨርሰናል። በኛ በኩል በተረጋጋ መልኩ ከተማውንም ሰላም በማረጋገጥ አካባቢውንም ሰላም በማረጋገጥ ጉባኤው የተሳካ እንደሚሆን ነው የሚጠበቀው እና ለሚቀጥሉት ሁለት ዓመታት ኢህአዴግን የሚመሩ አመራሮች የሚመረጡበት ከመሆኑ ጋር ታይዞ ለአገሪቱ የፖለቲካ ቀጣይ ስራዎች ወሳኝ የሆኑ ውሳኔዎች የሚተላለፉበት በመሆኑ ትርጉም ያለው ሀገራችን ቀጣይ ለውጡን ከማስቀጠል አንጻር ውሳኔዎች የሚደረስበት እንደሚሆን ነው የሚጠበቀው። ከያድግ ወይ አቶ ሚሊዮን ማቲያስ ለሰጡኝ ማብራሪያ በጣም አመሰግናለሁ። አመሰግናለሁ ሰለሞን ክፍሌንና አቶ ሚሊዮን ማቲያስን እኛም እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የፌዴራል ጠቅላይ አቃቤ ህግ ጠቅላይ ሚኒስትር አብይ አህመድ ላይ ጉዳት ለማድረስ ያለመ ጥቃት ፈጽመዋል ያላቸውን አምስት ሰዎች በሽብር የወንጀል ድርጊት ክስ መሰረተባቸው። ፍርድ ቤቱ የተከሳሾችን መልስ ለመስማት ተለዋጭ ቀጠሮም ቆርጧል። በዚሁ ችሎት ፖሊስ በቀድሞ የሶማሌ ክልል ፕሬዚዳንትና ሌሎች ተጠርጣሪዎች ላይ የጀመረው ምርመራ ተጨማሪ 14 ቀናት እንዲሰጠው ቢጠይቅም ፍርድ ቤቱ አስር ቀናት ብቻ ፈቅዷል። መለስካቸው አመሀ ዝርዝሩን ከአዲስ አበባ አድርሶናል። ጠቅላይ አቃቢ ሕግ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አሥራ ዘጠነኛ ተረኛ ወንጀል ችሎት ባቀረበው የክስ ማመልከቻ ጌቱ ግርማ ቶሎሳ፣ ብርሃኑ ጃፋር ሁለቱ፣ ጥላሁን ጌታቸው ጎንፋ፣ ባህሩ ቶላ ቶሌራ እና ደሳሌኝ ተስፋ ሀብታሙ በተባሉ ሰዎች የሽብር ወንጀል ፈጽመዋል በሚል ክስ መስርተዋል። ማመልከቻው ክሱን ሲዘረዝር ተከሳሾቹ በቀጥታ እንዲሁም በመላ ሀሳባቸውና አድራጎታቸው የወንጀል ድርጊቱ በሚሰጠው ውጤት ሙሉ ተካፋይ በመሆን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ጥቃት ለማድረስ ብሎም በሀገሪቱ እየታየ ያለውን ለውጥ ተከትሎ በዶክተር አብይ አህመድ የሚመራ መንግስት መኖር የለበትም በስመ ህዝበኝነት የራሳቸውን ዓላማ የሚያራምዱ ቡድኖች ናቸው ስለዚህም መገደል አለበት በሚል ተከሳሾቹ ከውሳኔ እንደደረሱ የአቃቤ ህግ ማመልከቻ ያብራራል የክሱ ማመልከቻ ከዚህ ቀጥሎም፣ ተከሳሾቹ ዛሬ ባልተያዙ ግብረ አበሮቻቸው አማካይነት ጥቃቱ መፈጸም ያለበት ቀድሞ በተደራጀ ማለትም በኦሮሞ ነጻነት ግንባር ኦነግ ስም በሚንቀሳቀሱና ቦምብ በመወርወር ጥቃት ማድረስ በሚችሉ አባላት አማካይነት መሆን እንዳለበት መስማማታቸውን ማመልከቻ ያስረዳል። ይህ አደራረግም ጠቅላይ ሚኒስትር አብይ አህመድ ተቀባይነት የሌላቸው በተለይም በኦሮሞ ብሔር ዘንድ የማይፈለጉ መሆኑን ለማሳየት ይረዳል በሚል እንደታቀደ ማመልከቻው ይተነትናል። በዚህ ዕቅድ መሠረትም ተከሳሾቹ በቡድን በመተለያየት ለጊዜው በቁጥጥር ስር ባልዋሉ ግብረ አበሮቻቸው አማካይነት አማካኝነት በተሰጣቸው ተልእኮ በጠቅላይ ሚኒስትር አብይ አህመድ ላይ ጥቃት ለማድረስ እና ሰልፉን ለመበተን በማሰብ የቦምብ ጥቃት በመሰንዘር በሰው ሕይወትና አካል ላይ ከባድ ጉዳት ያደረሱ በመሆኑ በፈጸሙት የሽብርተኝነት ድርጊት ወንጀል ተከሰዋል ይላል የጠቅላይ አቃቤ ሕግ ማመልከቻ። ይህን ክስ የመሰረተውም ከአንደኛ እስከ አራተኛ በተመለከቱ ተከሳሾች ላይ ሲሆን በአምስተኛው ተከሳሽ ላይ ደግሞ የሽብር ድርጊቱ ሊፈጸም መሆኑን እያወቀና ወንጀሉን ሊፈጽሙ የተዘጋጁትን ተከሳሾች ለማስያዝ የሚያስችል መረጃ እያለው እና ለፖሊስ መጠቆም ሲኖርበት ይህንኑ ያላሳወቀ በመሆኑ በፈጸመው የሽብርተኛ ድርጊቶችን አለማስታወቅ ወንጀል ተከሷል ብለዋል። ይኸው የአቃቤ ሕግ የክስ ማመልከቻ ለተከሳሾቹ በችሎት በዝርዝር ተነቦላቸዋል። ፍርድ ቤቱ በመጨረሻም ተከሳሾቹ አቅማቸው የሚፈቅድ ከሆነ ጠበቃ እንዲያቆሙ ያ የማይሆንላቸው ከሆነ ደግሞ መንግሥት ተከላካይ ጠበቃ እንደሚያቆምላቸው አስታውቋቸዋል። ይህንንና የክስ መቃወሚያቸውን አዘጋጅተው ለጥቅምት ሁለት ቀን 2011 ዓ.ም እንዲቀርቡ ቀጠሮ ቆርጦላቸዋል። ሰኔ 16 ቀን 2010 ዓ ም የአዲስ አበባና የአካባቢዋ ህዝብ ለጠቅላይ ሚኒስትር አብይ አህመድና ለተጀመረው የለውጥ ሂደት ያለውን ድጋፍ ለመግለጽ መስቀል አደባባይ ከቶ በነበረበት ዕለት የቦምብ ጥቃት ተፈጽሞ ሁለት ሰዎች ሲገደሉ ከአንድ መቶ 60 በላይ ሰዎች ከባድና ቀላል አካል ጉዳት እንዲደረሰባቸው አይዘነጋም። ይኸው ችሎት ለዛሬ ከቀጠራቸው ጉዳዮች አንዱ የቀድሞውን የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ዑመርን በክልሉ የሴቶችና ሕፃናት ቢሮ ኃላፊ ወይዘሮ ራሂማ መሐመድን በክልሉ የዲያስፖራ ጉዳዮች ኃላፊ አቶ አብዱራዛቅ አሚንንና የክልሉ የቀድሞ ፖሊስ ኮሚሽነር የአቶ ሰርሃን ጣሂርን የፖሊስ ምርመራ ሂደት የደረሰበትን ደረጃ መመርመር ነበረ። ፖሊስ ለፍርድ ቤቱ እንደገለጸው የ41 ምስክሮችን ቃል ተቀብሏል። የ18 ሰዎችን አስከሬን ለምርመራ ወደ ሆስፒታል ልኮ ውጤት እየተጠባበቀ ነው። በተጨማሪም ብዙ የምርመራ ስራዎች እየተከናወኑ እንደሆነ አስረድቶ አያሌ የተጠርጣሪዎቹ ግብረአበሮችም የተሰወሩ መሆናቸውንና ለመያዝ ጥረት እየተደረገ መሆኑን ገልጾ ተጨማሪ 14 ቀን የምርመራ ጊዜ እንዲፈቀድለት አመልክቷል። አቶ አብዲ መሐመድ ዑመር በበኩላቸው አሁንም ሰብዓዊ መብታቸው እየተረገጠባቸው እንደሆነ ለፍርድ ቤቱ አቤት ብለዋል። ፍርድ ቤቱ ሁለቱንም ወገን ካዳመጠ በኋላ በተጠርጣሪዎቹ ላይ የተፈጸመ ነው የሚባለው በደል በተደጋጋሚ የቀረበ በመሆኑ የምርመራ ማዕከሉ ኃላፊ በሚቀጥለው ቀጠሮ ቀርበው ስለ ሁኔታው እንዲያስረዱ ፍርድ ቤት አዟል። ፖሊስ ለተጨማሪ ምርመራ 14 ቀናት የጠየቀ ቢሆንም በ10 ቀናት ውስጥ ምርመራውን አጠናቆ እንዲያቀርብ አዞ ለመስከረም 28 ቀን 2011 ዓ ም ተለዋጭ ቀጠሮ ቆርጠዋል። በሶማሌ ክልል የቀድሞ ፕሬዚዳንት አስተዳደር ወቅት አያሌ አሰቃቂ የሰብአዊ መብቶች ጥሰት ይፈጸም እንደነበረ በብዙ ዓለም አቀፍና የሀገር ውስጥ አካላት ሲነገር እንደቆየ ይታወሳል። ከጥቂት ወራት በፊት ደግሞ በክልሉ ዋና ከተማ በጅግጅጋና በሌሎችም ከተሞች ብሔርና ሃይማኖት ተኮር ጥቃቶች እንደተፈጸሙም ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የተባበሩት መንግስታት ድርጅት ሰባ ሶስተኛ ጠቅላላ ጉባኤ በኒውዮርክ እንደቀጠለ ነው። የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ወርቅነህ ገበየው ትላንት ምሽት ለጠቅላላ ጉባኤው ንግግር አድርገው ነበር። ባልደረባችን ሰለሞን አባተ በስፍራው ይገኛል። ሰለሞን፣ እንደምናመሸ እንደምናመሻችሁ መስታወትና ሲሆን የኒውዮርኩ ጉባኤን በቅርበት እየተከታተልክ ነው የምትገኘው፣ ና ያለውን ዘገባ ብታደርሰን የኢትዮጵያው የውጭ ጉዳይ ሚኒስትር ንግግራቸው ነው የጀመሩት። የተባበሩት መንግስታት ድርጅት ጠቅላላ ጉባኤን እንዲመሩ ለተመረጡት የመጀመሪያዋ ሴት ፕሬዚደንት መልካም ምኞታቸውን በመግለጽ ነበር። ስለ ሰባተኛው የድርጅቱ ዋና ጸሐፊ ኮፊ አናን ህልፈትም ሀዘናቸውን አሰምተዋል። የውጭ ጉዳይ ሚኒስትር ወርቅነህ ገበየው በዓለሙ መድረክ ላይ የንግግራቸው ማዕከል ያደረጉት የዛሬ ስድስት ወር አካባቢ ኢትዮጵያ የጀመረችውን የለውጥ ሂደት ሲሆን ሁኔታውን ሰላማዊ የስልጣን ሽግግር ሲሉ ጠርተውታል። ሲክስ መንዝ አጎ አ ፒስፉል ትራንስፈር ኦፍ ፓወር ቱክ ፕሌስ ኢን ኢትዮጵያ የዛሬ ስድስት ወር ኢትዮጵያ ውስጥ ሰላማዊ የሥልጣን ሽግግር ተፈጸመ። ቼንጂስ ዛት ሃቭ ቢን ዌልካምድ አንድ ኢምብሬስድ ባይ ኢትዮጵያንስ አክሮስ ለውጦቹ በድፍን ሀገሪቱ በቁመትም በወርድም የተደገፉና የታቀፉ ናቸው። ፍትሐዊ፣ ሰላማዊ፣ የተካከልና ጠንካራ ማኅበረሰብ መፍጠር ባለፉ መሠረቶችና ስኬቶቻችን ላይ ቆመን አዲስ ኅብረተሰብ የመገንባት የምንደግፈው ራዕያችን ነው። በእርግጥ ይህንን እምቅ መልእክት ያዘለ አረፍተ ነገር የውጭ ጉዳይ ሚኒስትሩ አላብራሩም። ለውጡ ግን በሀገሪቱ የፖለቲካና ማኅበራዊ ታሪክ ውስጥ አዲስ ምዕራፍ መክፈቱንና እውነተኛ ለውጥ እንዲመጣም ተጨባጭ ዕድሎችና ሁኔታዎችን መፍጠሩን ወደ መተንተን ነው የዘለቁት። የወጣቱን ህዝባቸውን ተስፋዎች የሚመጡ የለውጥ ዕድሎች ብለዋቸዋል። ዶክተር ወርቅናህ ዛሬ እየሠራን ያለነው ዲሞክራሲያዊ አስተዳደርና የሕግ የበላይነትን ለማስፈን የሚያስፈልጉ ማሻሻያዎችን ማድረግ ነው። አግባብ የሆነ አሠራርና ፍትሕን ለማበረታታት የሚያስፈልጉ፣ የተሻለ የገንዘብ አስተዳደርን ለመፍጠር የሚያስችሉ፣ በመላ አስተዳደሩ ውስጥ ግልጽነትና ተጠያቂነትን ለማራመድ የሚያበቁ የህዝብ ተሳትፎና የተዋጣለት ዲሞክራሲን ወደ መዘርጋት የሚወስዱ ማሻሻያዎችን እያደረግን ነው። ኢትዮጵያውያን ባለፉ ጊዜያት በብዙ ችግሮች ውስጥ ማለፋቸውንና በችግር ጊዜም ያላቸውን ጥንካሬ ያስታወሱት የውጭ ጉዳይ ሚኒስትር ወርቅነህ አሁንም ሀገሪቱ ፈተናዎችን እየተጋፈጠች መሆኗን ተናግረዋል። ይሁን እንጂ የምጣኔ ሀብት እድገትና በሁሉም ዘንድ በተመጣጠነ ሁኔታ የሚዳረስ ልማትን ለመዘርጋት መንግስታቸው እየጣረ መሆኑን አመልክተዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር የሀገሪቱን የወደፊት አቅጣጫ ሊወስኑ የሚችሉ እርምጃዎችን እየወሰደ መሆኑን ተናግረዋል። መግባባትና ይቅርታን እንዲሰፍንም እየጣረ እንደሆነ ጠቁመዋል። ሙስናን፣ የሰብአዊ መብቶች ረገጣና የመልካም አስተዳደር እጦትን የመሳሰሉ የልማት እንቅፋቶችን ለማስወገድ እየሰራ ነውም ብለዋል። የጠቅላይ ሚኒስትሩ ያለፉ ወራት እንቅስቃሴዎች በኢትዮጵያ ላይ ብቻ የተወሰኑና ያተኮሩም አይደሉም። በውጭ ጉዳይ ሚኒስትሩ ማብራሪያ፣ ባለፉት ሶስት ወራት ውስጥ ጠቅላይ ሚኒስትሬ በተመሳሳይ ሁኔታ በመላ አፍሪካ ቀንድ የእርቅ ሂደት ጀምረዋል። ይህ በአፍሪካ ቀንድ ሀገሮች መካከል እየተካሄደ ያለ የእውነተኛ መግባባት ሂደት መጀመሪያ ነው ኢትዮጵያና ኤርትራ የሀያ ዓመታት ባላንጣነትን አስወግደው የጀመሩትን አዲስ ህይወት ሶማሊያና ኤርትራ ተግባብተው የዲፕሎማሲ ግንኙነት እንደገና መጀመራቸውን የኤርትራና የጅቡቲ ፕሬዝደንቶች ጅዳ ላይ ተገናኝተው መጨባበጣቸውን ለጠቅላላ ጉባኤው ተናግረዋል ሁኔታው ለአፍሪካ ችግሮች አፍሪካዊ መፍትሄዎችን የመፈለግ ተጨባጭ ማሳያ እንደሆነም አመልክተዋል ለጸጥታ ጥበቃ ምክር ቤቱም የኢትዮጵያው የውጭ ጉዳይ ሚኒስትር ስለ ኤርትራ አቤቱታ አቅርበዋል። ኢን ላይት ኦፍ ዚስ ኢምፖርታንት አንድ ፖዘቲቭ ዴቨሎፕመንት፣ ከዚህ ጠቃሚና ገንቢ የለውጥ ሁኔታ ጋር ተያይዞ አሁን የጸጥታ ጥበቃ ምክር ቤቱ በኤርትራ ላይ ተጥለው የቆዩ ማዕቀቦችን ያለ አንዳች መዘግየት ለማንሳት መንቀሳቀስ ያለበት አግባብነት ያለውና ትክክለኛም ጊዜ ነው። በደቡብ ሱዳንም ያለው ሁኔታ አበረታች መሆኑን በተቀናቃኞቹ የመንግሥትና የተቃዋሚ ኃይሎች መካከል የተፈረሙ የሰላም ስምምነቶችን አንስተዋል። ስለሆነም በአፍሪካ ቀንድ ጠንካራ የተስፋ አየር እየነፈሰ ነው ሲሉ የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ ቀደም ሲል ያስተላለፉትን መልእክት በድጋሚ አስታውሰዋል። የግጭትና የመጠራጠር አባዜ እየተወገደ ነው። ኢንዲድ ሆርን ኦፍ አፍሪካ ኢስ ቢካሚንግ እውነትም የአፍሪካ ቀንድ የአፍሪካ ቀንድ ዲል እየሆነ ነው። የጠመንጃዎች አፈሙዝ ጭጭ እንዲል እንዲህ ዐይነት አበይት እርምጃዎች እየተወሰዱ ባለበት ጊዜ ድህነትን ለመዋጋት የሚያስችል ሂደት የአካባቢያዊ ቁርኝት ማዕቀፍን ማስፈን ደግሞ የዚያኑ ያህል አስፈላጊ ነው። ኢትዮጵያ እያደረገች ያለችው እንቅስቃሴ በአካባቢው እና በአፍሪካ ደረጃም ሊፈጠር ለሚገባው ቅንጅትና ትብብር ያለውን ትርጉም ተቋቁመዋል። የውጭ ጉዳይ ሚኒስትሩ የተባበሩት መንግስታት ድርጅት መስራቿ ኢትዮጵያ ለተባበሩት መንግስታት ድርጅት መርሆች መጽናት ያላት ቁርጠኝነት ዛሬ የተፈጠረ እንዳልሆነና በጽናትም እንደምትቀጥልባቸው ነው የውጭ ጉዳይ ሚኒስትሩ የተናገሩት። ለዚህ እማኝነትም ቀዳማዊ ኃይለስላሴን ጠርተዋል። As Emperor Haile Selassie of Ethiopia stated in his address to the General Assembly in October 1963, የኢትዮጵያ ንጉሥ ኃይለ ሥላሴ በ1956 ዓ ም ለጠቅላላ ጉባኤው ባደረጉት ንግግር የተባበሩት መንግሥታት ድርጅት የሰው ልጅን ዕጹብ ድንቅ የሆኑ ጥማቶችና ፍላጎቶች ያቀፈ እንደሆነ ተናግረው ነበር። በመንግሥታት መካከል ግጭቶች ቢነሱ ያለ ኃይል በንግግርና በድርድር መፍታት የሰብአዊ መብቶችንና የመሠረታዊ ነጻነቶችን የዘር የጾታ የቋንቋ የሃይማኖት ልዩነት ሳይኖር መከበራቸውን ማረጋገጥ የዓለምን ሰላምና ደህንነት ማስጠበቅ እነዚህ ሐሳቦች ዛሬም አስፈላጊነታቸው ጠንክሮ እንደ ጸና ነው ኢትዮጵያ በሰላም ማስከበር ተልዕኮች ያላትን የጎላ ተሳትፎ አሁንም የጸጥታ ጥበቃ ምክር ቤቱ ተለዋጭ አባል ሆና እያከናወነች ያለችውን ተግባር አንስተዋል። ኢትዮጵያ ትቀጥላለች። ኢትዮጵያ ሰላማዊ የተካከለ ኑሮ ያላቸውና ጠንካራ ህብረተሰቦች በአካባቢያችን በመላ አፍሪካም እንዲፈጠሩ የሚደረጉ ጥረቶችን ለመደገፍ የሚቻላትን ሁሉ ለማከናወን ያላት ቁርጠኝነቷ የጸና ነው። የተባበሩት መንግስታት ድርጅት ሰባ ሶስተኛ ጠቅላላ ጉባኤ እስከ ፊታችን ሰኞ ይቀጥላል። የኤርትራ የውጭ ጉዳይ ሚኒስትር እንደሚናገሩ በመርሃ ግብር የተያዘው ለነገ ነው፣ የጅቡቲ የውጭ ጉዳይ ሚኒስትር ትናንት ተናግረዋል። የድርጅቱ የዘንድሮ ጠቅላላ ጉባኤ መርህ የተመድን የድርጅቱ ሪፒት የድርጅቱ የዘንድሮ ጠቅላላ ጉባኤ መርህ የተባበሩት መንግስታት ድርጅትን ለሁሉም ጥቅም ያለው ለሁሉም ትርጉም ያለው እናድርግ የሚል ነው። ለአሜሪካ ድምፅ ሶሎሞን አባተ ነኝ ከመንግስታቱ ድርጅት ሰባ ሶስተኛ ጠቅላላ ጉባኤ ኒውዮርክ። በቤንሻንጉል ጉምዝ ክልል አራት የካማሼ ዞን አመራሮች በታጣቂዎች መገደላቸውን የክልሉ መንግስት አስታወቀ። ይህን ተከትሎም የከተማው ወጣቶች ከሌላ ቦታ ለስራ መጡ ባሏቸው ዜጎች ላይ ባደረሱት ጥቃት በሺዎች የሚቆጠሩ ሰዎች ወደ ኦሮሚያ ክልል ነቀምት ከተማ መሰደዳቸውን ያነጋገርናቸው ነዋሪዎች ተናግረዋል። የክልሉ መንግስት በበኩሉ ከሰኔ 16 2010 ዓ ም ጀምሮ የተለያዩ ግጭቶች እየተፈጠሩ መሆኑን ገልጾ የአመራሮቹ በታጣቂዎች መገደል ደግሞ ነገሩን የበለጠ እንዳባባሰው አባባሰው ጠቁመዋል። በአሁኑ ሰዓትም የፌዴራል እና የመከላከያ ሰራዊት አባላት ግጭቶቹ ወደ ተፈጠሩባቸው አምስት ወረዳዎች ገብተው በማረጋጋት ላይ እንደሆኑም ገልጸዋል። ጽዮን ግርማ ዝርዝር አላት። የክልሉ መንግስትና ነዋሪዎች ስለ ግጭቱና ጥቃቱ ለአሜሪካ ድምጽ ሲናገሩ በቤንሻንጉል ጉሙዝ ክልል ካለፉት ሶስት ወራት ጀምሮ ግጭት የበዛበት ከተማ ሆኖ መቆየቱን ነው። የትናንትናና የዛሬውን ያባባሰው ደግሞ አራት የካማሽ አመራሮች በታጣቂዎች መገደላቸው እንደሆነ ይናገራሉ። ዛሬ ማምሻውን በስልክ ያነጋገርኳቸው ነዋሪ እንደሚሉት በከተማው ወጣቶች በቀስትና በጦር እየተሰነዘረ ነው የተባለውን ጥቃት ሸሽተው በሺዎች የሚቆጠሩ ሰዎች ቀያቸውን ጥለው ኦሮሚያ ክልል ነቀምት ከተማ ተሻሽገው እንደሚገኙ ነው። ስሜን አትጥቀሺ ብለውኛል። ከማሽ ላይ የዞን አመራሮች ተመቱ ተብሎ በዛ ብቀላ ይሁን አናቅም፣ ወጣቱ ቀስትና ጦር ይዞ ከተማን ከበበው። ምንድ ነው ብለን ስንጠይቅ ዞን ከክልል መከላከያ ይመጣለን ይህን ነገር አስፈርቶናል እያለ ጠየቅን። መከላከያ ይመጣ ነው የመጣ ነው የተባለ ቆየ። መከላከያን አምሽቶ መጣ። መከላከያ ከበጣ በኋላም ከፖሊስ ጣቢያ ይወጣም ተባለ። ከዛ በኋላ እንደዚህ ቤት እየተዘረፈ ነው፣ በቀስ ሰውን እየመቱ ነው እየደበደ ፖሊሲ ሄድ ናሉ ፖሊስ ሄድ አሉ ፖሊስ ማ ቢኖር ኑሮ መጀመሪያ ሁሉ ፈት አይፈጠርም አለ። አሁን ጠቅላላ ሞባይል ቤት ጠቅላላ ተሰብሯል። ጨርቅ ቤት ያሉች ጠቅላላ ተሰባብረዋል። ንብረት ሚባል ጠፍቷል። አሁን እዛ ከተማ ላይ የቀሩ ሁለት ሰዎች ብቻ ነው። ጠቅላላ ከተማ ትለርበታል። ጠቅላላ በቃ ውጡ ነው እየደበደቡ፣ በር እየደበደቡ፣ ምን እያሉ በቃ ንብረት እየደረፉ፣ ሰው ካገኙ እየደበደቡ፣ ተባብረው ሰውን ከታተው እዛ እየጣሉ መቼ ነው ይሄ የሆነው? ትናንትና በአስራ ሰባት ማለት ነው ከቀኑ አስራ አንድ ሰዓት ላይ ነው። ፖሊስ ጣቢያን ሄደው ተባበሩ ፖሊስ አዛዥው ጋር እንግባባለን በሚል ስጠይቅ እኛ ለእኛም ከአቅማችን በላይ ሆነብናል፣ ይህ አመራሩ የህግ አመራሮቻችንም ደብድባቸዋል። እነሱን ራሱ በግድ አስለቅቀን ወደ አስገብተናል እና እናንተ ራሱ ቦታ ቦታ ያዙ ነው ያለ። ነዋሪው እንደሚሉት በአሁኑ ሰዓት በተባለው ቀስት እና ጦር ምን ያህል ሰው ጉዳት እንደደረሰበት ለማወቅ የሚያስችል ሁኔታ እንደሌላቸው ነው። ከጥቃቱ ሸሽቶ በማምለጥ ላይ መሆኑንም ገልጸዋል። ጥቃቱም በሁለት ብሔሮች ላይ ተነጣጥሮ የተፈጸመ ነው ብለውታል። የቤንሻንጉል ጉሙዝ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ዘላለም ጃለታ በጉዳዩ ዙሪያ አነጋግሬያቸው ነበር። አቶ ዘላለም በቤንሻንጉል ክልል ካለው የተፈጥሮ ጸጋ አንጻር ብዙ ኢትዮጵያውያን ለስራ በአካባቢው ይንቀሳቀሳሉ። በዚህም ምክንያት የኢኮኖሚ ግጭት ይፈጠራል። ጉዳዩ የብሔር ጥቃት አይደለም ሲሉም ያስተባብላሉ። ባለፉት ሶስት ዓመታት ደግሞ ክልሉ ሰላም ነበር ብለዋል። ነገር ግን ካለፉት ሶስት ወራት ጀምሮ ግጭቶች ነበሩ። አንዱ ግጭት ከኦሮሚያ ክልል አዋሳኝ አካባቢ ስለነበር ሁኔታዎችን ለማስተካከል ከኦሮሚያ ክልል አመራሮች ጋር ከፍተኛ ውይይት ተደርጎ ነበረም ብለዋል። መስከረም አስራ አምስት ቀን ሁለት ሺ አስራ አንድ ዓመተ ምህረት የኦሮሚያ ብሔራዊ ክልላዊ መንግስት ከፍተኛ አመራር የተመራ የምዕራብ ወለጋ ዞን ወረዳ አመራሮች፣ የወረዳ አስተዳዳሪዎች አስራ ኃላፊዎች እንዲሁም የቤኒሻንጉል ጉሙዝ ክልል የከማሺ ዞን እና የአሶሳ ዞን የየደረጃ አመራሮች ባሉበት በአጠቃላይ በጸጥታው ላይ እቅድ ወጦ ተወያይተን መክረን ሁሉም ወደ የአካባቢው ሲመለስ እንዲፈጽማቸው ተግባብተን በተለያየንበት ወቅት የከማሽ ዞን አመራሮች መስከረም አስራ ስድስት ወደ ዞናቸው እየተመለሱ ባሉበት በኦሮሚያ ብሔራዊ ክልላዊ መንግስት በነጆና በጂንዲ መካከል በተለምዶ ወደ ከማሽ መገንጠያ ተብሎ በሚጠራው አካባቢ ላይ የታጠቁ ኃይሎች በከፈቱት ተወቅት የወረዳ አመራሮቻችን እንዲሁም በአጠቃላይ አመራሮች ላይ የህይወት እልፈት ገጥሟል። የአካል ጉዳት የደረሰባቸውም አምኖ የንብረት ውድመትን ገጥሟል። አቶ ዘላለም አያይዘው በአሁኑ ሰዓት ጫካ ውስጥ ጭምር ሆነው በስልክ ጥሪ እያደረጉ የሚገኙ አመራሪዎች ስላሉ የሞቱትም የተጎዱትንም ቁጥር ከአራት ሊጨምር ይችላል ብለዋል። በአሁኑ ሰዓት በዞኑ የተለያዩ ወረዳዎች ጥቃት እየተፈጸመባቸው እንደሆነ የገለጹንን ነዋሪዎች ጠቅሼ አነጋግሬያቸው ነበር። ከዚህ ጋር ተያይዞ የጉምዝ አመራር በተለይ እነዚህ ጉዳት የደረሰባቸው በከማሽ ዞን የሚገኙ የጉምዝ ብሔረሰብ አመራሮች እንደመሆናቸው መጠን እዛ አካባቢ ያሉ ማህበረሰቦች በያሶም በከማሽን ሆነ በሌሎች ወረዳዎች ላይ በአሁኑ ሰዓት ከፍተኛ የሆነ ውጥረት ከመንገስቱ ጋር ተያይዞ እዛ አካባቢ ለዘመናት ሀብት አፍርተው ተዋልደው የሚኖሩ ሌሎችም ብሔረሰቦች መገኘታቸውን ጋር ተያይዞ ስጋት የደረሰባቸው ጉዳት ይደርስብናል ብለው ስጋት ውስጥ የሚገኙ ቢሆንም የፌዴራል ፖሊስ፣ የመከላከያ ሰራዊት እና የክልሉ የጸጥታ ኃይል በቅንጅት ፈጥኖ በአምስቱም ወረዳ ላይ አሁን በተጨባጭ እዛ ተገኝቶ እያረጋጉ ያሉበት ሁኔታ ነው ያለው። በክልሉ ምክትል ርዕሰ መስተዳድር የሚመራ የፖለቲካ አመራርም የክልሉ ሰላምና ጸጥታ ቢሮ ኃላፊ በቦታው ተገኝተው ሕዝቡን እያረጋጉ ያሉበት ሁኔታ ነው ያለው። እዛ አካባቢም የሚገኙ ካለባቸው ስጋት አንጻር ማንነታቸውን እንዳንጠቀስ የጠየቁን ያነጋገርናቸው ሰዎች እንደሚሉት አመራሮቹን መገደል ተከትሎ ጉሙዝ ተወላጆች እዛ ከተማ በሚኖሩ ከሌላ አካባቢ በመጡ ሰዎች ላይ በቀስት ጭምር የታገዘ ጥቃት እየተፈጸመባቸው እንደሆነ ይሄም ቀደም ብሎም የነበረ አሁንም ደግሞ እንደተባባሰ ና በያሶ ወረዳ እንደውም ወደ ሁለት ሺህ የሚሆኑ ሰዎች ወደ ኦሮሚያ ክልል ወደዛ እየተሰደዱ መሆኑን ቀያቸውን ለቀው እየወጡ መሆኑን ነው መከላከል አይቻ አይችልም ነበረው የክልሉ መንግስት እንደዚህ አይነት ጥቃት እንዳይፈጸም እንደ ነገርኩሽ አሁን ለጊዜው ህዝቡን ለማረጋጋት እና በዚህ ምክንያት የበለጠ ቀውስ እንዳይፈጠር የፌዴራል መከላከያ ሰራዊት፣ ፌዴራል ፖሊስ እና የክልል ጽጥታ ሀይሎች በአምስቱም ወረዳዎች ላይ ተሰማርተው የመከላከል ስራ የጥበቃ ስራ እየሰሩ ነው ያሉት። እነዚህ ህዝቦች ለዘመናት አብረው የኖሩ ህዝቦች ናቸው። የተፈጠረው ግጭት በብሔረሰብ መካከል የተፈጠረ ሳይሆን የታጠቀ ጠላት የፈጸመው ጥቃት ነው። ስለዚህ ይሄን በመረዳት በአብረው ለዘመናት በኖሩ ህዝቦች መካከል ሌላ ትንኮሳ እና ጥቃት እንዳይፈጸም ተደጋጋሚ ጊዜ አቅጣጫም እየተሰጠ የፖለቲካ አመራሩም በአምስቱም ወረዳ ተሰማርቶ ይሄን ስራ እየሰራ ያለበት ሁኔታ ነው ያለው። አቶ ዘላለም በቀስትና በጦር ጭምር የታገዘ ጥቃት መፈጸሙን አላስተባበሉም። በክልሉ እንደ ጎጂ ልማድ የሚታይና ለማስተካከልም ከፍተኛ ጥረት የተደረገበት እንደሆነ ተናግረዋል። ቤንሻንጉል ጉሙዝ ክልል በኦሮሚያ ብቻ ሳይሆን በአማራ ክልልም ከፍተኛ ቅሬታ እንደሚቀርብበት አንስቼላቸዋለሁ፣ ምላሽ አላቸው። ሰፋ ያለውን የቃለ ምልልሱን ክፍል እሁድ ምሽት ይዤ እመለሳለሁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ የዛሬው ፕሮግራማችን በዚሁ ተጠናቋል። በጀመርነው ሙዚቃ ነው የምንሰናበታቸው። ዝግጅቶቻችንን በፌስቡክ አትቪ አማሪክ፣ እንዲሁም በትዊተር ሀሽታግ ጋቢና ቪን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረ ነበር። የምሽቱ የስርጭት መሐንዲሳችን ዳን ስናስተናግዳቸው ያመሸ ነው። ደግሞ የመስታወት አድራጋውና ጽዮን ግርማ ነበርን። ጉዟቸው የሰመረ ይሆን እያለን እንሰናበታችኋለን። መልካም ምሽት። በነገው ጉዞ እንገናኝ። サガレー。